የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 ከመቶ ብቻ መሆኑን የዓለም ምግብ ፕሮግራም አስታውቋል። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምፅ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። ዳይሬክተሩ ሳሚር ዋን ማሊን ቀብሪ ድሃር ውስጥ ያነጋግራቸው ዘጋቢያችን እስክንት ፍሬው ነው። ተከታዩን ልኮልናል። በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኢአይዲ የስራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋንማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን ለመመጣጠን አሳሳቢ ነው። በጣም ያሳስበናል። በሁለት ምክንያቶች፣ በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው፣ ያሉን ግብዓቶች ደግሞ ውሱን ናቸው እና ለእነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት፣ አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል፣ ሁለተኛው ደግሞ የክልሉና የፌዴራሉ መንግሥት አሁን ያሉንን ግብዓቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሦስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው። ባለፈው ታኅሣሥ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ጠቁሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስታወሱት ሚስተር ሳሚር ዋን ማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይህን ነጥብ ነው። ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ፣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል። right now there's uh, the the requirement for the humanitarian requirements document is roughly about 600 million dollars for food አሁን በአስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጂዎች ምግብ ለማዳረስ የሚያስፈልገው ወደ 600 ሚሊዮን ዶላር ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነውን ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ ሶስት ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። ይህ ሁኔታ የዓለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግሥት መሪነት የጋራ ምላሽ ይጠይቃል። እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ የአስቸኳይ ጊዜ እርዳታ ማድረግ፣ ከፌዴራል እና ከክልል መንግስታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።